ሜጀር ጀኔራል መርዳሳ ሌሊሳ፣ ብርጋዴር ጀኔራል አሰፋ አፈሮም፣ ብርጋዴር ጀኔራል መስፍን ኃይሌ እንግዶቼ በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። ከውይይታችን አስቀድሜ ጠቆም እንዳደረግኩት በሙያዊ እይታችሁ የምትመለከቱት የወታደራዊ ሳይንስ መሠረት ያደረጉ ትንታኔዎች፣ የትዝብት አስተያየቶች ጨምሮ ለአድማጮች እንድታካፍሉ ነው እናንተ እስከምትረዱት ድረስ እና እንድታዘባችሁትም ሁኔታዎች የከሰቱትም ቢሆን በአሁኑ ሰዓት ከፍተኛ ወታደራዊ እንቅስቃሴ የሚታይበት በርካታ ጦር የሚያሳተፈው ውጊያ እየተካሄደ ነው እና በንጽጽር የምናየውም ሌላ ሊጠቀስ የሚችል አጋጣሚ ባለመኖሩም ጭምር ለመሆኑ እንዲህ ያለ በአንድ ሀገር ውስጥ በፌዴራል መከላከያ ሰራዊት እና የአንድ አስተዳደር ኃይሎች መካከል ሊካሄድ የሚችል ይህን መሰል ወታደራዊ ግጭት እንዴት ነው የሚካሄደው? ያሏችሁን መረጃዎችም የገዛ ገጠመኞቻችሁና የጦር ውሏችሁንም ማዛመድ ትችላላችሁ። ጀኔራል መርዳሳ እርስዎ ይቅደሙ። እሺ፣ አመሰግናለሁ እኔ ቀድማለሁ። በኢትዮጵያ ታሪክ ውስጥ እንዲህ አይነቱ ተከስቶ አይታወቅም። አዲስ ነው። በጣም አዲስ ነው። አንደኛ እንደተባለውና እንደሰማነው የአለመግባባት ተከስቷል። የፖለቲካ አለመግባባት በመካከሉ ብዙ የፖለቲካ ውይይቶች፣ ነገሮች ይሰሙ ነበር፣ አለመግባባቶች ያኛም አልተቀበለም መንግስትነትን ይሄንን በዚህ እንዳለ ይሄ ጥቅምት ሀያ አምስት ጦርነቱ በሚከፈትበት ጊዜ እጅግ በጣም አሳዛኝ ነው። ራሱ ጦርነቱ የተጀመረበት ወቅት አስቸጋሪ ነው። ለህዝቡ ገበሬ ሰብል ጊዜ ነው፣ የመከር ጊዜ ነው፣ የአጨዳ ጊዜ ነው። አንደኛ በገበሬ ላይ ከፍተኛ የሆነ ተጽዕኖ የሚያደርግ ነው። ደግሞ ውጋ የተከፈተ ወደ ጦር ግን ዳርቻ አደለም ወደ ግንባር ወይም ደግሞ ከአንድ ሌላ ወገን ህግ አደለም ከተማና እንደገና ደግሞ ህዝቡ በከተማ እያለ እንደገና ለሌላ ጠላት ሆኖ ሲዋጉ እነዚህ ሁለት ወንድማሞች ናቸው የሚዋጉት። የሚያዋጋው የህወሓትን አመራር የያዙ ሰዎች የተወሰኑ ሰዎች ናቸው። እነዚህ ሰዎች በሚፈጥሩት በሚያደርጉት ሁኔታ ሁለት ወገኖች አንዱን ጠላት አንዱ ወገን ሁለቱም ለይተው ይሄ ጦርነት በጣም በጣም አስቸጋሪ ጦርነት ነው። አብሮ ሀያ አንድና ሀያ አመት ያገለገለ ሰራዊት አብሮ የተሰረፈው ሰራዊት ለሱ ጥበቃና ለሱ ከለላ በሁለ ገብ አገልግሎት እየሰጠ ያለውን የሰሜን እዝ የሚባለው በሱ ውስጥ ያለውን በተለይም አምስተኛ ሜካናይዝድ ክፍለ ጦር ላይ የተደረገው መደንፈስ ያንን ሰራ ትጥቅ ለማስወጣት ወገን ለይተው የተለዩ ወገኖችን ለይተው የአንድ ብሔር ከነሱ ወጥተው ሌሎቹን ብሔሮች ደግሞ እንደዛ አድርገው ሲፈጅና ሲገል በእውነቱ ይሄ በጣም የሚዘገንን ነው። በታሪክም ተሰምቶ አይታወቅም። በኢትዮጵያ ውስጥም እንዲህ አይነት ነገር ይፈጠራል ብሎ የሚጠበቅ አይደለም። ስለዚህ እስካሁን ድረስ እናካሄድ ከነበረው ጦርነት በጣም የለየ መራራ ጦርነት ነው። ለታሪክም ጥሩ አይደለም። ብዙ ጠባሳ ጥሎ የሚያልፍ ጦርነት ነው ይሄ ጦርነት። በእውነቱ በዚህ መልክ ነው እኔ የምመለከተው። መልካም። ብሪጋዴር ጀኔራል አሰፋ ለም ብሎ ሜጀር ጀኔራል መርዳሳ የሰጡትን አስተያየት ተከታትለናል። ተከታዩ ድል የእርሶ ነው። እርሶስ ምን ይላሉ? እሺ በጥያቄው መሰረት እዚህ አሁን በኢትዮጵያ ገጥሟት ያለ ችግር እጅግ አሳሳቢ፣ ቀደም ብሎ እንደተገለጸው በጀኔራል መርዳሳ፣ በወገኖች መካከል በኢትዮጵያ መካከል የሚደረግ በመሆኑ እና ወደዚህ ጦርነትም እንገባለን ብለን ባላሰብነው ሰዓት በመጀመሩ ከሁሉም የኢትዮጵያ ህዝቦች የተውጣጣው ሰራዊት በግንባር ላይ ለሌላ ጉዳይ ቀድሞ በጋራ ከምንዋጋው ለዛ ከነበረው አሁን እንደገና ትግራይን ህዝብ ጨምሮ ከኢትዮጵያ ከሌሎች ቀሪ ህዝብ ጋራ ጦርነት መከፈቱ እጅግ የሚያደነጋግርና ምን ለማለት እንደሚቻልም በጣም አስቸጋሪ የሆነ ሁኔታ ውስጥ ነን የምንገኘው። ነገር ግን እንዴት ነው ይህ ሁሉ የሆነው? ከደርግ ውጊያ ውስጥ ወጥተን የኢትዮጵያ ህዝብ በጠቅላላም ትግራይ ይዋጋ የነበረ ሰራዊት ወደ አዲስ አበባ ሲገሰግስ ህዝቡም የተቀበለው መሆኑ ስንመለከት ከዛ በኋላ ደግሞ ለሀያ ስምንት አመታት ሲመራ ኢትዮጵያን ያስተካክላል፣ ወደ ዘና ጎዳና ይመልሳል፣ ከዚህ በፊት የተደረጉት ውጊያዎች ይሽራሉ ተብሎ ሲታሰብ በመካከሉ ባሉት ሴራዎች ምክንያት ለኢትዮጵያም አልበጀም፣ ለህዝቧም አልበጀም። እና አዲስ ኢትዮጵያን የሚወክል ሰራዊት፣ የብሔር ብሔር ሰራዊት እንዲቋቋም ህዝቡ እየጠበቀ ሳለ ይህ ባላነት ማጠበቅ በመቀጠሉ አሁን ወደ አንድ ለንበት ደረጃ እንዲደርስ መሆኑን የዚህ ሁኔታ ተጠያቂ ማን ነው? የኢትዮጵያ ህዝብ ሊጠይቅ የሚገባው ተጠያቂ መሆን የሚገባው ኢትዮጵያ የምትጠብቀው ውጤት አገኘች ወይስ ወደ ሌላ ወደ አልተፈለገ ቦታ ተመርተዋል ጉዳዩ እና ለአሁን ለደረስንበት ውጤት መድረስ ችለናል። ጥብቀው ጠርቶ ያልጠበቅነው የሴራ የሴራ የሴራ አካሄድ ነው አሁን ሰፍኖ የሚገኘው። መልካም ብርጋዴር ጀነራል መስፍን እርሶም ለቀደመ ጥያቄ ሀሳቡን የሚያካፍሉበት እድል ውስጥ በቅድሚያ በአንድ ሀገር የመከላከያ ሰራዊትና በአንድ ክልል ሀይሎች መካከል የተቀሰቀሰውን ይህን ግጭት እንዴት ይገመግሙታል? ከሚታወቁ ወታደራዊ እንቅስቃሴዎች አንጻር እንዴት ይመዘናል? መልካም። እኔ ይህንን ጦርነት መከፈት እና በህወሓት እና በመከላከያ ሰራዊታችን መካከል ተገቢ ያልሆነና በጣም አሳዛኝ በሀገራችን ሊሰማ በዓለምም ሊሰማ የማይገባው አሳፋሪ የሆነ ጥቃት መሰንዘሩ ሁላችንንም የኢትዮጵያን ሕዝብ በሞላ በጣም ያሳፈረንና የሚያዋርድ ተግባር ሆኖ ነው ያገኘሁት። እንዳለመታደል ሆኖ የኢትዮጵያ ሕዝብ በተለያየ ፖለቲካ ምክንያት በሚፈጠር ቡድኖች መካከል በሚነሳ ልዩነት እርስ በራሳችን ስንተላለቅ እና እርስ በራሳችን ስንዋጋ ብዙ ጊዜ አሳልፈናል። ይሄ ምናልባት ያልታደልንበት የታሪካችን ገጽታ ነው። ከውጭ ሀይል ጋር ብንዋጋ ምንም ችግር የለውም። ፊት ለፊት ነው የምናደርገው። መስዋዕትነት ሁሉ በደስታ የታጀበ መስዋዕትነት ነው። እስከዛሬም ስንከፍል የቆየ ነው። ደግሞም ለማንም እንደሚገባው ከውጭ ኃይል የሀገርን ህልውና ለመጠበቅ የሀገርን አንድነት ለመጠበቅ በምናደርገው ጦርነት ሁሉ በደስታ የምንዋጋው ጦርነት ነው። ይሄ ግን በታሪካችን ጠዋታ ጥሎ የሚሄድና በእውነት ማን ከማ ተለይቶ ውጊያ እንደምናደርግ በትክክል ሊገልጽ የማይችል አይነት ገጽታ ነው ያለው እና አሁን የዚህ የህወሀት ቡድን በመከላከያ ሰራዊታችን ላይ ያደረገው አጸያፊ ተግባር ጊዜና ሁኔታ አጋጠመኝ ብሎ በገዛ ወንድሞቹ አብረው በተሰለፉ አብረው ለመሞት በተዘጋጁ አባላት ላይ ጭፍጨፋ ሲያደርግ፣ በጣም በጣም ያሳዘነን እና ልባችንን የሰበረ ነገር ነው በእኔ በኩል። እና ይህ ጦርነት ጦርነት ሊባል አይገባውም። ምክንያቱም ይሄ አንድ ቡድን ራሱን እንኳን ለመከላከል የሚያደርገውን አካሄድ የሚገልጽ አይደለም። ይሄ ሀገርን መክዳትና የሀገርን ከራስ ጥቅም ለይቶ አለማየት የተደረገ ጦርነት ነው እና በእኔ በኩል በጣም ካናደደኝና በእውነት ካስቀየመኝ ጦርነት አይነት አንዱ ያየሁት ይሄንን ነው። መልካም ለግጭቱ መንስኤ የሆነውን በፌዴራል መንግስት በኩል የተገለጸውን እና በህዋት አባላት ዘንድም በቅርቡ በተሰጠ ቃለ ምልልስ ቀድሞ ለመከላከል ሲባል የተወሰደ የማጥቃት እርምጃ በሚል ገልጸውታል፣ በህወሓት በኩል ያንን ነው። ሶስታችሁም እንደ ጦር ባለሙያ መፈጠር የሌለበት አሳዛኝ ብላችሁታል። በእርግጥ ብዙዎች ላላስፈላጊ እልቂት የሚዳረጉበት እንደመሆኑ በግራም በቀኝም ያሉ ሰዎች መሰረታዊ ነገር መረዳት የሚችሉ ይመስለኛል። ወታደራዊ ሙያችሁን ወደሚጠይቁ ጥያቄዎች ልውሰዳችሁ። በመግለጫዎች ከምንሰማቸው ባሻገር የሁለቱ ወገኖች የተናጠል ዓላማ ምንድን ነው? ምን ለማሳካት ነው? በህወሓት በኩል ወይም በትግራይ አስተዳደር በኩል ወደዚህ ውጊያ ውስጥ የገቡት። የኢትዮጵያስ መንግስት ግብ ምንድን ነው? ምንስ ያሳካል? ከመጨረሻ ወደፊት ልመለስ። ደግሞ ብርጋዴር ጀኔራል መስፍን እርሶ ይጀምሩ እና ወደኋላ መለሳለሁ። መልካም። ይሄ እንግዲህ ሁለቱን ቡድን ቡድን ብለን ልንለያቸው በጣም ያስቸግራል። ምክንያቱም በህወሓት በኩል የሚወሰደው ወታደራዊ እርምጃ የፖለቲካ ዓላማ እንጂ የህዝብ የህዝብ ምርጫ አይደለም። ነገር ግን በመንግስት በኩል ስናየው መንግስት የአንድን ሀገር አንድነትና ሉዓላዊነት ለማስከበር የግድ እርምጃ መውሰድና አፈንግጦ ወጥቶ የህዝብን ሰላምና የህዝብን ጸጥታ ለማደፍረስ እና የራሱን የፖለቲካ ዓላማ ለማስፈን የሚሄድን ህገ ወጥ የሆነ ተግባር የሚያካሄድ ቡድን ይሄንን ስርዓት ማስያዝና ወደ መስመሩ መመለስ ህዝቡን ደግሞ ከእንደዚህ አይነት ህገወጥ ከሆነ ቡድን ነፃ ማድረግና ሰላማዊ የሆነ ህይወት የሚኖርበትን መንገድ መፈለግ ይሄ የፌዴራል ገቨርንመንቱ መብትና ግዴታው ነው። ግን በዚህ በደግሞ በአመፀኛ ቡድን ስታየው ለህዝቡ መከራና ችግር እና ባልተቋረጠ ጦርነት ውስጥ እንዲዋኝ እና ምናልባትም ደግሞ ምንም መጨረሻ አላማ ለሌለው የትግራይ ህዝብ ከኢትዮጵያ ተለይቶ መኖር እንደማይችል እና እንደማይገባው ስለሚታወቅ ይህንን አላማ ለማሳካት ብሎ የራሱን የፖለቲካ የበላይነት ለመጠበቅ የሚያደርገው ጦርነት ስለሆነ ይሄ ኢፍታዊ የሆነ ጦርነት ነው የተጀመረው። በተለይም ደግሞ የኢትዮጵያን ህልውና የኢትዮጵያን ቦርደር ለመጠበቅ በተቋቋመና በተዘጋጀ ጦር ላይ ከእምነት ውጪ በሆነ መንገድ ከጀርባው መጥቶ ሲወጋውና እንዲህ ያለ ጉዳት ሲያደርስበት የግድ የማዕከላዊ መንግስቱ ኃይልም ስላለው የበላይም ስለሆነ ህግም ስለሚፈቅድለት ይህንን ጦርነት መቅጠምና ለአንዴና ለመጨረሻ ይሄንን ሴትል ማድረግ ግዴታው ነው። ሴንትራል ገቨንመንቱ ወይም ፌደራል ገቨንመንቱ። መልካም። ጀኔራል አሰፋ ወደ እርስዎ ነው የምመጣው። በርከት ያሉ ጥያቄዎች ስለምጠይቅ ብዙ ድል ይኖራችኋል፣ ብዙ ጥያቄ እንድትመልሱልኝ ለእርስዎ ውስጥ ጀኔራል አሰፋ፣ እነኚህ በሁለት ወገን ውጊያ ውስጥ የገቡ ወገኖች፣ ቀደም ብላችሁ የገለጻችሁ የኢትዮጵያን ነፃነት እንዲያስጠብቅ የተሰለፈ የፌዴራሉ ጦር በአንድ በኩል የትግራይ ክልል ጦር ደግሞ በሌላው ወገን ተሰልፈው ቅድም እንዳላችሁት አንድ ህዝብ ነው እና ምን ለማሳካት ነው የህወሓት ዓላማ? ከዚህ ወታደራዊ ግጭት ምን ያተርፋል የትግራይ አስተዳደር ወይም ክልል? የኢትዮጵያ መንግስት እስግብ ምንድን ነው እርስዎ እንደሚያዩት? አዎ ይህን አሁን እዚህ ጋር ምንድን ነው በመቅደም የሚገኝ ጥቅም አለ ተብሎ በእንግሊዝኛም ከሆነ ፕሬንድ ፊት የሚሉት ነው። በመቅደም የሚገኝ ጥቅም ወይም እርምጃ ካለ ቡድን አሁን አመራር ያለው በትግራይ ያለው ውጊያ የተከፈተበት ቡድን በዚህ አይነት ሁኔታ ነው ይህንን ትክክል ነው ብሎ ስለሚገምት ነው ወይ የራሱን ዝግጅት ሲያደርጉ ቆይቶ በመካከል ያለውን ሰራዊት የሰሜን እዝን ጉዳት አድርሶበታል። ስለዚህ የማዕከላዊ መንግስት ወይም ደግሞ ኢትዮጵያን በመምራት ላይ ያለው መንግስት የሚቀጥለውን አሁን በማካሄድ ያለውን እርምጃ ቢወስድ ምን ስህተት አለው? ምን ስህተት አለው? የተሳሳተው በግልጽ የምናየው አሁን ያ ያለ አግባብ በሰራዊት ላይ ጉዳት ያደረሰ ግንኙነቱን በማውደም ሰራዊቱ ትክክለኛ አመራር እንዳይኖረው በማድረግ ከውስጥም ከውጭም አጥቅጠውታል። ይህ እንግዲህ ጠነኛ የሆነ መቅደም አይደለም። ጥሩ ነገር ለማምጣት ሳይሆን በኢትዮጵያ ጠቅላላ ሁኔታው ውጊያ እንደተከፈተ ነው የሚቆጠረው በእኔ አመለካከት። እና አሁን የተጀመረው ውጊያ ሳይፈለግ የተገባበት ውጊያ ህዝብ ለመጉዳት ሳይሆን እነኚህ ሴረኛ የሆኑትን አመራሮችን በቁጥጥር ስር ለማዋል ስለሆነ እንደተጀመረው በብቃት መቀጠል የሚገባው መሆኑን በእኔ ጽኑ እምነት አለ። መልካም ጄኔራል መርዳሳ ወደ እርሶ ልምጣ። ሰላማዊ ህዝብ ላይ የሚደርስን አደጋ እንዴት መቀነሱ ይቻላል? አያይዘውም እንዲህ ያለ ውጊያ በከተማ ውስጥ የሚካሄድ ምናልባትም ብዙዎችን የሚመለከት መጠነ ሰፊ ጉዳት እንዳያደርስ ጥንቃቄ የሚጠይቀውን ያህል የተራዘመና የበዛ ጉዳት የሚያስከትል እንዳይሆን ወደ ተጓተተ ብዙ ጉዳትም በረጅም ጊዜ ውስጥ የሚያመጣ ጦርነት ሊቀየር አለመቻሉን በምን ማረጋገጥ ይቻላል? ጄኔራል መርዳሳ፣ አዎ ይሄ አሁን ጥፋት ያደረጉት እነዚህ ጉንታ የተባሉ አመራር የሚሰጡ ሰዎች ትልቅ ስህተት ሰርተዋል። ሁለት ነገር ተሳሳ ነው። አንደኛ እነሱ እያቀፉ ጥፋተኛ እየሆኑ ምንም ሳይሆኑ በማዕከላዊ መንግስት፣ ያልሆነውን ነገር እየተናገሩ ያልሆነውን ነገር እየፈጸሙ አፈንግጦ እያሉ ምናልባት ማዕከላዊ መንግስት ነው መጀመሪያ ጦርነት መክፈት የነበረ ህግን ለማስከበር እነሱ ሲመሄዱባቸው ጊዜ ቢከፍቱ ኖሮ በእውነት ቢከፈት ኖረው ትክክለኛ እንድመማካከል የተከፈተ ይመስላል። አንደኛ አስቀድሞ ምንም ሳይሆኑ በሰላም የኖረውን ሁለት አመት ተኩል በሰላም የኖረው ሌላ ቦታ ጦርነት መፈናቀል፣ መሞት እያለ ትግራይ ግን በሰላም ይኖር ነበር። የመጀመሪያ እሳት ያቀጣጠሉት እኔ እሳት የለኮሱት ህዝቡን ማቃጠል የጀመሩ ራሳቸው ነው። ሲታት ነው ፣ ሁለተኛ ውጋውን ካሰቡ ህዝቡ ውስጥ ተቀምጦ ከተማ ውስጥ ሆኖ አይደለም መዋጋት ያለባቸው፣ ወታደራዊ መሬት ይዞ ነው መዋጋት ያለባቸው። መቀሌ ውስጥ ሆኖ እንዴት ውጋ አይከፈታል? ከተማ ውስጥ የሆነ ውጋ መክፈት ያለ እነሱ ሲተኩሱ፣ ህዝቡ ደግሞ አጸፋ ሌላው ተቃራኒ ደግሞ ሲተኩስ ከተማ ውስጥ ያለው ህዝብ ምን ህጻናቱ፣ ሽማግሌዎቹ፣ ነፍሰ ጡሮቹ ብዙዎቹ ይጎዳሉ። ይህን አውቆ መጀመሪያ ወጥቶ ወደ ወታደራዊ ውጊያ የሚገባ ከሆነ ወታደራዊ መሬት ከከተማ ውጪ ማየት ነበረበት። ምሽግ አዘጋጅቶ በዛ ምሽግ መዋጋ ከሚልበት አሁን በከተማ ውስጥ መሽጎ የሚዋጋ ከሆነ ህዝቡ አይጎዳም ማለት አይደለም። እዛ ዲኤም አለ፣ መመርፍ አለ፣ አየር መቃወሚያዎች አሉ፣ ታንኮች አሉ። እነሱ ለማጥባት የሚሰነዘረው ሰላማዊ ህዝብን ያጣው ይሄ ይሄ ትልቅ ጉዳት ነው። ግን መደረግ ያለበት በተቻለ መጠን በተቻለ መጠን በሁለቱ ወገን ሰላማዊ ህዝብ መጎዳት የለበትም። በሁለቱም በኩል ደግሞ ቁስለኛ ቢገኝ ሁለቱም ደግሞ እኩል መክዛ ቁስለኞች የህክምና እርዳታ ማግኘት አለባቸው። ሌላ የግፍ እስካሁን ድረስ ሰሜን እዚህ ላይ የፈጸሙት ግን በእውነቱ አሳፋሪ ነው። ተመሳሳይ ነገር መደረግ የለበትም። ሰብአዊ መፍት መከበር አለበት። በዚህ በጦርነቱ ምክንያት እየተሰደዱ ነው ያሉት። ይሄንንም አስንትን ማለት አለባቸው። ስለዚህ እነሱ ውጊያ ውስጥ ገብቷል። ህዝብን እያቃጠሉ ነው። አሁንም መፍተው እነሱ እጅ ነው፣ እነሱ እጅ ነው የሚለው ምንድን ነው? እነሱ በሰላማዊ ህዝብ በሽማግሌዎች እጃቸውን ቢሰጡ፣ መንግስት ህዝብ የሚሰጣቸውን ይስጣቸው። አንድ እኮ አንድ ወታደር ጉጊያ ውስጥ ገብቶ እኮ ህይወቱን መስዋዕትነት አድርጎ ከሚቃጠለው ህይወቱን አሳልፎ የሚሰጠው ሌላ ሀገሬ ከሚበደል ህዝቤ ከሚዋረድ እኔ ልሙት ብሎ እኮ ነው ውጊያ ውስጥ የሚገባው። እነሱም እኔ እኛን ለህዝባችን ስንል ለትግራይ ህዝብ ስንል ለህጻናቱ፣ ለአረጋዋኑ፣ ለእነዚህ ለእናቶች እኛ መስዋዕት የሚሆን እኛ የትግራይ ህዝብ መሪዎች የነበረ ለሀገራችን የተቻለን ሀይል ሰርተናል፣ አልሰራችሁም፣ አጥፍታችሁም፣ ባህላችሁ እናንተ የኢትዮጵያ ህዝብ ፍርዱን ይስጠን ብሎ እጃቸውን ቢሰጡ የሚሻል ይመስለኛል። ይህንን ካደረጉ ውጊያው ሚጠ ከውጊያ የምናሰርፈው ነገር የለም። በዚህ በሁለቱ ወገን ሰው ነው የሚሞተው፣ ሀብት ነው የሚባክነው፣ ሀብት ነው የሚካተለው። እነዚህ ሞ አሳጠር የምትሉት እነሱ ነው። መልካም። ጀነራል መስን ወደ እርሶ ልመለስ መፈጠር ያልነበረበት ነገር ግን አንዴ በሰሜኑ እዝ ላይ ጥቃት ከተፈጸመ በኋላ ምርጫ ያልነበረው ወታደራዊ ግጭት ነው ነው ያላችሁት። በተመሳሳይ ሦስታችሁም ቀደም ብሎ እንደተባለው በግጭቱ ጠባይ በነበረው ሁኔታ በከተሞች ውስጥ ጭምር የሚካሄድ ውጊያ እንደመሆኑ እንዲህ ባለ ውጊያ ከተፋላሚ ወገኖች ውጭ ሰላማዊ ዜጎች ላይ የሚደርሱ ጉዳቶችን እንዴት መቀነስ ይቻላል? እርስዎ የአየር ኃይል ጀነራል እምኖት እና በተለይ የቦምብ ድብደባዎችን ተመለከተ የተለያዩ ድምፆች እንሰማለን። በህወሓት በኩል ወይም በትግራይ ክልል መንግስት በኩል ዩኒቨርሲቲ ላይ ተጣለ የተባለ ዜና ሰምተናል። ኢላማ ያደረገ ጥቃት ነው እየተፈጸመ ያለው ሲሉ ይከሳሉ። በኢትዮጵያ መንግስት በኩል ደግሞ አብያተ ክርስቲያናትን፣ ትምህርት ቤቶችን የመሳሰሉ ህዝብ የሚበዛባቸውን ቦታዎች ሆን ብለው መሸሸጊያ ያደርጋሉ። ይህን አይነት ሁኔታ እንዲፈጠር የሚል ክስ ይሰማል። እንዴት ነው ሰላማዊ ዜጎች በማይገዱበት ወይም ጉዳቱን መቀነስ በሚቻልበት ሁኔታ እንዲህ ያለ ከተማ ውስጥ ህዝብ የሚበዛበት ቦታ የሚደረግ ወታደራዊ ግጭት ሊከናወን የሚችለው? ጀነራል መስን፣ መልካም። ይሄ መሸሽ የሚካሄደው ጦርነት ነው በሁለት ቡድኖች መካከል የራሳቸውን የውጊያ የበላይነት ለማስፈን የሚደረግ ታክቲካል የሆነ አካሄድ አለ እና በዚህ መካከል በተቻለ መጠን በተቻለ መጠን የሰላማዊ ህዝብ መኖሪያን የሰላማዊ ህዝብ ያለበትን አካባቢ ማጥቃት ለሁለቱም ተዋጊ ወይም ደግሞ ተጻራሪ ቡድኖች የሚሰጠው ጥቅም የለም። ምክንያቱም ሁለቱም ቡድኖች የህዝቡን ወገንተኝነት ወይም ደግሞ ህዝብ እነሱን እንዲደግፍ ይፈልጋሉ። የሆነ ሆኖ ግን አንዳንድ ጊዜ ከቁጥጥር ውጭ የሆነ ምናልባትም ደግሞ እዛ ውጊያ ውስጥ የሚገቡት ሰዎች የሚገቡት መሪዎች ከቁጥጥራቸው ውጭና የሲቪሊያኑን ለመከላከል የሚያስችል ሁኔታ ውስጥ ላይሆኑ ይችላሉ። ይሄ በእኛም ጊዜ ያየነው ነገር ነው። እና በተለይም ደግሞ ህወሓት እንዲህ አይነት ውጊያ በሚኖርበት ጊዜ ህዝብን አጋልጦ ሰጥቶ ወይ ህዝብ ከመንግስት በኩል በሚደርስበት ጥቃት መንግስትን እንዲያማረን እና ከመንግስት ድጋፍ እንዲወጣ ለማድረግ ወይንም ደግሞ በህዝብ ላይ ጥቃት ሲደርስ ያ ህዝብ ሸሽቶ ወደ እነሱ እንዲገባ ለማድረግ የሚደረግ ተጽዕኖ አለ። ከዚህም በተረፈ ደግሞ መሳሪያ መቼስ አንዳንድ ጊዜ ከሰማይም ላይ በሚጣልበት ጊዜ ሲቪሊያኑን ያለበትን አካባቢ በተለየ ደግሞ ብዙ ሲቪሊያን የሚኖርበት ከተማን የመሰለ መንደርን የመሰለ አካባቢን በተቻለ መጠን አቮይድ ለማድረግ እና እዚህ አካባቢ ላይ መሳሪያ እንዳይጣል ብዙ ጊዜ ጥረት ይደረጋል። እኛም ያው ያለፍንበት ሁኔታ ነው እና ጥለን ሕሊናችንን ከሚያቆስለን ወይንም ደግሞ ሕዝብ ላይ ጉዳት የሚያደርስ ነገር ከሚደርስ ጠላት ባይመታ ይሻላል እያል የምንተዋቸው ታርጌቶች ሁሉ አሉ። ግን ህዋት ከአሁንም በፊት የምናውቀው ታሪኩ በባህሪው የአየር ድብደባም ሆነ ሌላም የከባድ መሳሪያ ድብደባ ሲበዛበት ሕዝቡ ውስጥ ወደ መሸሸግና ሕዝቡ ውስጥ ወደ መጠለል እና ሕዝቡን አጋልጥ በመስጠት ህዝብን ደበደቡ ህዝብ ላይ እንዲህ ያለ ጉዳት አደረሱ የሚለውን ነገር አጋኖ ለማቅረብ ይሞክራል የሆነ ሆኖ ግን በተቻለ መጠን እንዲህ ያለ ጦርነት በሚካሄድበት ጊዜ በመሀል ላይ ሊጎዳ የሚችል ሲቪሊያኖች ይኖራሉ አይ ቲንክ ደግሞ የትግራይም ህዝብ እንደዚህ ያለ ጦርነት እንዲህ ያለ ውጊያዎች ብዙ አይቶ ስለሚያውቅ ጦርነት ውጊያ በሚነሳበት ጊዜ አካባቢውን ጥሎ የመሄድ እና ከአካባቢው የመሸሽ ልምድ አለው። ሆኖ ሆኖ ግን አንዳንድ ጊዜ ጉዳት አይደርስም ማለት አይደለም። ጉዳት ሊደርስ ይችላል ግን በተቻለ መጠን ጦሩ ይህንን አመራሩም ቢሆን በሲቪሊያን ላይ ሊደርስ የሚችለውን ጉዳት በተቻለ መጠን በተቻለ መጠን አነስተኛ እንዲሆንና ሲቪሊያንስ ካሉበት አካባቢ ጦርነቱ እንዳይደረግ ለማድረግ ይሞከራል። ግን ይሄ እንግዲህ የትንኮሳም ጉዳይ ስላለ ምናልባት ህወሓት ደግሞ ይሄንን አጋጣሚና ይሄንን እድል አገኘው በማለት ሲቪሊያኖች ሆኖ አንዳንድ የእምነት ተቋማት ውስጥ ሆኖ የመተኮስና የአካባቢን ተመቶ የፕሮፓጋንዳ እና የዚህ ፖለቲካ ጥቅም ለማግኘት የሚያደርጉት ነገር አለ። ጦርነት ውስጥ አንድ ጊዜ ከተገባ በኋላ የተዋጊውንም ስሜት ለመቆጣጠር የሚያስቸግርበት ሁኔታ ይኖራል። ያ እንግዲህ አዛዦቹ ይህንን ሁኔታ አይተው በተቻለ መጠን ሲቪሊያንስ እንደዚህ አይነት ችግር ውስጥ እንዳይወድቁ የሚቻላቸውን ሁሉ ጥንቃቄ ያደርጋሉ ብዬንም አስበው። መልካም።